በትላንትናው ዕለት የጣሊያንና የታላቋ ብሪታንያ መንግስት ስደተኞችን በሕገ ወጥ መንገድ በማዘዋወር ሥራ ላይ ተሰማርተዋል ብለው ሲያድኑት የቆዩትን ኤርትራዊውን መሪኢድ ሂደጎ መዲነ ወይም በቅጽል ስሙ ዘጄኔራል በመባል የሚታወቀው በቁጥጥር ስር አውለናል ስሉ መግለጫ ሰጥተዋል። የ35 ዓመቱ መሪኢድ በጎርጎሮሲያውያኑ 2013 ዓ ም 359 ሰዎች ሜዲትራኒያን ባህር ሲያቋርጡ ለሞቱት ተጠያቂና ስደተኞችንም በማሰቃየት የሚታወቅ ነበር። ይሁን እንጂ በሱዳን ካርቱም ተያዘ የተባለው ግለሰብ መሪድ ሂደጎ መዲነ አለመሆኑን ጉዳዩን በቅርበት የሚያውቁ ለዶይቼ ቬለ አስረድተዋል። እነርሱ እንደሚሉት ትናንት የተያዘው መሪድ ሂደጎ መዲነ ሳይሆን መሪድ ተስፈ ማርያም መሆኑን ቤተሰቦቹና ዘመዶቹ ይናገራሉ። ስዊድን የሚኖሩት ትውልድ ኤርትራዊቷ የመብት ተሟጋች ሜሮን እስጢፋኖስ ይህንኑ ለዶይቼ ቬለ ገልጸዋል። መጀመሪያ ጠዋት ሰበር ዜናውን የተናገረው ቢቢሲ ነበረ። ጣሊያን መገናኛ ብዙኃንም ዘግበውታል። በዚህም ዘገባ ሰዎችን በማዘዋወር የሚጠረጠረው ግለሰብ ትክክለኛ ፎቶግራፍ ነበራቸው። ይህም በጣም ገርሞኝ ቀኑን ሙሉ ስከታተል ቆየው። ግን በኋላ ላይ የጣሊያን ሚዲያዎች ያሰሩትን ግለሰብ ፎቶግራፍ አሳተሙት። ባተሙት ፎቶግራፍም በግልጽ ሙሉ በሙሉ ሁለት የተለያዩ ግለሰቦች ናቸው። ከዛም በኋላ የታሰረው እህት፣ የአጎት ልጅ፣ ጓደኞቹ፣ የትምህርት ጓደኞቹ፣ አብረውት የሚኖሩና ሁሉም አግኝተውኝ ትክክለኛ ሰው እንዳልሆነ ነገሩኝ። ከዛም በኋላ ጉዳዩን ለማ አጣራት በመርዕድ ይደጎ መድኃኔ ታግዘው የመጡ ስደተኞችን ደወልኩላቸውና ጣሊያኖች ያተሙት ፎቶግራፍን አሳየኋቸው። ከዛም ሁሉም አይ፣ ይህ አይደለም አሉኝ። ከዛ በኋላ የተሳሳተ ግለሰብ እንደያዙ እርግጠኛ ሆንኩኝ። ተፈላጊው መሪድ ሂደጎ መዲነ ከዚህ በፊት በሱዳን መንግስት ቁጥጥር ስር ቢውልም ጉቦ በመስጠት ከእስር ቤት መውጣቱ ሱዳን የሚገኙ ሰዎች እንደሚናገሩ ሜሮን ለዶቼቬሌ ገልጻለች። ካርቱም የምትኖረውና በስህተት ጣሊያ ተወስደዋል የተባለው የመሪድ ተስፋ ማርያም እህት ሰገን ተስፋ ማርያም ታናሽ ወንድሟ 29 ዓመቱ መሆኑን ተናግራ ከሁለት ሳምንት በፊት ስድስት የሱዳን ፖሊሶች ከነበረበት ከአፍሪካ ኮርነር ካፌ እንደያዙት ትናገራለች። ከዛ በኋላ የተፈጸመውን ስታስረዳም፣ ከዛ በኋላ ወደ ቤቱ ይዘውት ሄዱ። ቤቱን በረበሩት፣ ምንም አላገኙምና እሱ እንዲናገር ጊዜም አልሰጡትም። እሱ አረበኛም ሆነ እንግሊዝኛ አይናገርም። ይዘውት ከሄዱ ከሁለት ሳምንት በኋላም የት እንዳለ አላወቅኩም። ከዛም እሱን ለማግኘት ካርቱም ያሉ ሁለት እስር ቤቶችን ሳስስ ነበረ። ግን እነሱም በዚህ ስም ማንንም እንደማያውቁ ነገሩኝ። የሱዳን ፖሊሶች ባይነግሩኝም ትላንት ኢንተርኔት ላይ እሱ ወደ ጣሊያን ተይዞ እንደተወሰደ አነበብ። እኔም ደነገጥኩ። ከመሪት ተሰማሪያም ጋር የስጋ ዝምድና ባይኖረንም አብሮ አደገ ነው የምለው በጣሊያን የፓሌርሞ ነዋሪ የሆነው ፍሳህዬ ተስፋይ ዜናውን ሲሰማ መደንገጡን ተናግረዋል እሱን ለማስፈታት እየተደረገ ያለውን ጥረት ሲያስረዳ ጠዋት የኔ ጠበቃም ነበር አነጋግሬው ነበር ና ወደ ቴሌቪዥን ጣቢያው ያለ ሲቺሊያ የሚባል ማለት ነው ወደ እነሱ እንድደውል ና ምንምትን ይኖረዋል አልኩት ምንም ችግር የለውም ደውል አለኝና ደወልክ ወደ እነሱ አነጋገርኳቸው ማለት ነው ወደ ሌላ ሰው አሳልፉኝ ወደ ቴሌቪዥን ጣቢያው እነሱ ደግሞ አነጋገርኳቸው። ማለት ነው እነሱን አነጋግሬ ምናምን በቃ እንደውላለን እንገናኛለን አለ። አሁን የት ቦታ እንደታሰረ እራሱም አላወቅኩ ማለት ነው ገና አሁን እነሱ ማግኘት አለብኝ እነሱ አሁን ያሉ። ትናንትና ዜናው እንዳየሁት ፓሌርሞ ውስጥ እንደገባ ነው የተናገሩት። ግን አንድ የሆነ ሰው ደውሎላት ነበር ና እነሱም ሬቢቢ ሚባል ሮማ ነው ያለ አሉኝ አለች። አይ ለማንኛውም ዛሬ ስለሆነ እንትን የሚደረግ ዛሬ እያጠያየቅኩ ነው ና እነሱም የተደዋወልኩ ነው ያለሁ። በዛ እናረጋግጣለን ቢያ አስባለሁ እኔ ማለት ነው የት እንዳለ ወንድሜ የስደተኛ አዘዋዋሪ አይደለም የምትለው ይህ ቱ ሰገን ወንድሟን ለማስፈታት ጥረት እያደረገች መሆኑን ተናግራ የጣሊያን መንግስት፣ በዚህ ጉዳይ ላይ አስቸኳይ እርምጃ እንዲወስድም አሳስባለች።